ጥያቄ 25 የቁጣ አይነቶች ምን ምንድን ናቸው? መልስ፦ አንደኛው ምስጉን የሆነ ቁጣ ይኸውም፣ ከሃዲዎች ሙናፊቆችም ሆኑ ሌሎች የአላህን ድንበር ሲጥሱ ለአላህ ተብሎ የሚደረግ ቁጣ ነው። ሁለተኛ፣ የተወገዘ ቁጣ ይኸውም፣ አንድ ሰው ማድረግ የማይገባውን እንዲያደርግና እንዲናገር የሚያደርገው የቁጣ አይነት ነው። ለተወገዘው የቁጣ አይነት መፍትሔው ውዱእ ማድረግ፣ ቆሞ ከነበረ መቀመጥ፣ ተቀምጦ ከነበረ ደግሞ መጋደም ነው። በዚህ ረገድ ነቢዩ ሰለላሁ አለይሂ ወሰለም ያስተላለፉትን ትእዛዝ መተግበር፣ እሱም አትቆጣ የሚለውን ትእዛዝ መተግበር ነው። በተናደደ ጊዜ በስሜታዊነት ሌላ ነገር ውስጥ እንዳይገባ ራስን መቆጣጠር፣ አዑዙ ቢላሂ ብሎ ከተረገመው ሰይጣን ተንኮል با الله متبک زم ممالتنو.